The Voice of America. የህክምና ስነ ምግባር መርሆዎችን በመከተል ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ጦርነቱ ወደሚካሄድባቸው ግንባሮች ተጉዞ የተመለሱ የህክምና ባለሙያዎች ገለጹ። የህክምና ባለሙያዎቹ ትላንት አቀባበል ተደርጎላቸዋል፣ ትላለች አስቴር ምስጋናው በተከታዩ ዘገባ በማስከበር ላይ ለሚገኘው መከላከያ ሰራዊትና ለአማራ ልዩ ሀይል የህክምና አገልግሎት ሲሰጡ የቆዩና በመጀመሪያው ዝር ወደ ስፍራው ያቀኑ 11 የጤና ባለሙያዎች ናቸው። ባለሙያዎቹ በሶስት ሳምንት ቆይታቸው ከአብርሃ ጅራ እስከ ሁመራ ድረስ በየአካባቢው እየተንቀሳቀሱ ቁስለኞችን በብቃት ሲታደጉ እንደነበር ገልጸዋል። ተልኳቸውን ጨርሰው ከመጡ የጤና ባለሙያዎች መካከል አንዷ ከባህር ዳር ፈለገ ህይወት ሪፈራል ሆስፒታል የሄደችው ሲስተር በላይነሽ ባዩ በቆይታቸው የሙያው ስነ ምግባር የሚጠይቀውን ስብዕና ተሰባስበው ከየትኛውም ወገን የመጣውን ታካሚ በእኩል ሲያገለግሉ መቆየታቸውን ትናገራለች። አብራጅራ ሆስፒታል በቋሚነት ብንላክም፣ ግን እኛ እስከ ሆመራ ድረስ እየተወረወር ነው ስራዎችን ስንሰራ ቆይም መጣ ነው የጤና ባለሙያ ስቶኝ ይሄ ጠላቴ ነው፣ ይሄ ወዳጀ ነው፣ ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ ምትከፊዋ አለ እና እኛ እዛ ቦታ ላይ ስንሄድ ሰው ለይተን ብሔር ለይተን ልናክም ወይም ደግሞ ልናገለግላሉ ለሚሄር ነውና ሙያችን ምን ያክል ረቂቅ እንደሆነ የተረዳውበት አጋጣሚ ነበር። አሁን ያለው ነገር ያሳዝናል። ነገር ግን ሲስተሙ ተስተካክሎ ወንጀለኞች ለፍርድ ቀርበው ንጽሀን በሰላም የሚኖሩባት ሀገር ትሆናለች ብዬ አስባለሁ ኢትዮጵያ። ከዚሁ ሆስፒታል የሄደችው ሰላማዊት አበባው ደግሞ በግንባር በቆየችባቸው ጊዜያት በተለይ ከማይካድራው ግድያ ጋር የተያያዘውን ስራ በዘግናኝነቱ እንደምታስታውሰው ትናገራለች። ማይካድራ ላይ ያየነው ነገር በጣም አስቸጋሪ ነበረ። በጣም አሰቃቂ ማለት አስቸጋሪ ሁኔታ ነበር። በህይወት እንደዚአይነት ነገር አሳልፌ አላቅም። ያው ከዛ ያምጡልናል አምቡላንሶች። ከዛ በኋላ አብድራፊ ነበረ ከሜስቆች ቦታ ላይ አገልግሎትን ስንሰጥ የነበረው ያው እኛ በመሄዳችን ብዙ ሰዎች ከመሞት ድነዋል ብዬ አስባለሁ። ምክንያቱም በጣም በህብረት ነበር የምንሰራው ብዙ የተጎዱ ሰዎች ነበሩ፣ ከአቅም በላይም ነበረ። ያው አስቸጋሪ ሁኔታ አሳልፈናል። ጠዋት ምግብ ሳንበላ ነበር የሄድ ነው። ከዛ በኋላ ሙሉ ቀን ስንሰራ ውለን ማታ ነው የተመለስነው። ያው የተጎዱት ሰዎች ብዙዎቹ በጣም አሰቃቂ ነበር። አንገታቸው ላይ ተመጥተዋል፣ እግራቸው ተሰብረዋል። እናት ልጇን አጣሷም ተመት ታመጣለች። ያው ሕክምና ነጭ የምንለብሰው ከምንም ነገር ንጹህ ነው የሚለውን ነገር ኤክስፕሌን ለማድረግ ነው እና የመጣውን በእኩል አይነ ነው እናገለግል የነበረው ምንም አይነት መድሎ ሆነ መለየም የለውም። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ሀገራዊ ተልኳቸውን በብቃት ለተወጡና እየተወጡ ላሉ የጤና ባለሙያዎች ምስጋና አቅርበዋል። እናንተ ብዙ አቅማችሁ አድናችኋል። ለወገናችሁ አለኝታነታችሁን አሳይታችኋል። ለቃላችሁም ታምናችኋል። እናም ታሪክ ሁሌም ሲያስታውሳችሁ ይኖራል። ሌሎች የድንገተኛ ህክምና ምላሽ ሰጪ ቡድኖችን በተለያዩ ሆስፒታሎችና ጤና ጣቢያዎች በምዕራብና በምስራቅ አማራ በኩል አሰማርተናል። በቅድና በቅንጅት ስለሰራን በድንገተኛ የህክምና ስራችን በጥሩ ሁኔታ እያከናወን እንገኛለን። ሌሎች የጤና ስራዎቻችንም አልተጎዱም። የአማራ ክልል ጤና ቢሮ በህግ ማስከበር ዘመቻው የሚያገለግሉና አሁን የተመለሱትን የሚተኩ ሁለተኛ ዙር ባለሙያዎችን መላኩን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው